ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ መሰናዶዎች መካከል አባቴን ማጣት እንደ ቤተሰብ ቀላል አይደለም፣ ግን ቢሆንም ለእኔ ትልቅ ጥንካሬ ነበረ እና አባቴ ብዙ ነገሮች ሰርቷል። የሰማችዋት በእድሜ ትንሿን የኢትዮጵያ ፓርላማ አባል ትደነቅ ገድሉን ነው። ትደነቅ የምሽት እንግዳችን ናት። ቆየት ብለን ሙሉ ሀሳቧን እናዳምጣለን። አይሰራም ብሎ ተስፋ መቁረጥ አስ የተማሩ ነገሮችን ቶሎ በዛው የማስተካከል ነገር መኖር አለበት። ዲዲያ ክሌል አሁን አሁን የተከበሩ እንግዶችን ለመቀበል እየተነጠፉ ካሉ ለየት ያሉ ኢትዮጵያዊ ሰጋጃዎች ጀርባ ያለችው ወጣት ናት። ስለ ልዩ የፈጠራ ውጤቶቿ በምሽቱ ትነግረናለች። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩ ይመራለው፣ ንጉሡ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። አይደንገረሙ እንደምናመሻቸው አድማጮች በትላንትና እለት የተጠራው የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ኢትዮጵያ ከሀገር እንዲወጡ ባዘዘቻቸው ሰባት የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት ዙሪያ መክሯል። የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ከሀገሪቱ የተባረሩት ከፍተኛ ባለስልጣናት በተከሰሱባቸው ጉዳዮች ላይ መረጃ እንዲቀርብላቸው ጠይቀዋል። በጸጥታው ምክር ቤት ውስጥ ኢትዮጵያን የወከሉት አምባሳደር ታዬ አጽቀ ሥላሴ የተባረሩት የድርጅቱ ሰራተኞች ድጋፍ የሚያስፈልጋቸውን ሰዎች ቁጥር በአንድ ሚሊዮን በመጨመርና ያልተከሰ የተደሰቱ ሞቶችንም ሪፖርት በማድረግ የከሰሱ ሲሆን ዋና ጸሐፊውም፣ በኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ተቋማት ያባረራቸውን ሰባቱን ባለስልጣናት በተመለከተ ያስገባው ማመልከቻል ካለ ማግኘት ሻለው፣ ምክንያቱም ይሄ ነገር ለእኔ ጠቃሚ ነው። ነገር ግን በጉዳዩ ላይ ምንም እውቀት የለኝም ሲሉ ተናግረዋል። ጉቴሬዥ አያይዘውም ከዚህ ቀደም ለጠቅላይ ሚኒስትር አብይ አህመድ የተባበሩት መንግስታት ድርጅት ሰራተኞች ገለልተኛ አይደሉም ብለው የሚያስቡ ከሆነ በቀጥታ ይንገሩኝና እመረምራለሁ ብያቸዋለሁ ያሉ ሲሆን እስካሁን ድረስ ለዚህ ጥያቄ ያገኘውት ምላሽ የለምን፣ ብለዋል ከዚህ በተጨማሪም ባለስልጣናቱ በተባበሩት መንግስታት ድርጅት ያለመከሰስ ቻርተር የተጠበቁ በመሆናቸው መባረራቸው ዓለም አቀፍ ሕግን የጣሰ ነው ያሉ ሲሆን፣ ሰብአዊ ድጋፍ አቅራቢዎች በሚሊዮን የሚቆጠሩ ኢትዮጵያውያንን መከራ ለማቅለል እንዲችሉም ከመንግስት ትብብር እንደሚያሻቸው አስታውቀዋል። ጉቴሬሽ ከምክር ቤቱ ውጪ ለጋዜጠኞች በሰጡት ቃል የተባበሩት መንግስታት ድርጅትን ክብር መጠበቅ የእኔ ኃላፊነት ነው ሲሉ ተናግረዋል። ባለፈው ሐሙስ ኢትዮጵያ ሰባቱን የተባ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት እርዳታ በመቀልበስና ለትግራይ ኃይሎች የቴሌኮሙኒኬሽን መሳሪያዎችን በማስገባት የከሰሰች ሲሆን ትላንትና እለትም የኢትዮጵያው አምባሳደር ታየ አጽቀሥላሴ ተደጋጋሚ ጥሰቶች ተከስተዋል በዳርፉር እንደ ኤሮፓያን አቆጣጠር በ2000 ዓ ም የነበረውን አይነት ክስተት ለመፍጠር ጥረቶች በሰራተኞቹ ተደርገዋል በአንድ ሌሊት ጊዜ ውስጥም በድንገት አንድ ሚሊዮን ተጠቂዎች ተፈጥረዋል ሲሉ የከሰሱ ሲሆን፣ በተጨማሪም ኢትዮጵያን እንደ ሀገር ለማዋረድ እና ሕወሓትን ለማዳን የመጣር እጅግ ከፍ ያለ እና የተወሳሰበ ፍላጎት እንዳለ የሚያረጋግጡ መረጃዎች አሉን ሲሉ ምላሽ ሰጥተዋል። በቡርኪና ፋሶ ከሰባት ዓመታት በፊት ከአሸባሪው እስላማዊ መንግስት አልቃይዳና የአካባቢው ሽፍቶች ጋር ጦርነት ከተጀመረበት ጊዜ አንስቶ እስካሁን ድረስ አራት መቶ የሚሆኑ ዜጎች ከሽብር ጋር በተያያዘ ተጠርጥረው የታሰሩ ሲሆን አንዳንዶቹም እድሜያቸው አስራ ስድስት ዓመት ያልሞላቸው ህጻናት ናቸው። ምንም እንኳን ሀገሪቱ የወንጀለኛ መቅጫ ህጓን ከሁለት ዓመት በፊት ብታጸድቅም እስካሁን ድረስ ግን ሁለት ሰዎች ብቻ ናቸው ለፍርድ የቀረቡት። በዚህ የተነሳም የህጻናቱ ወላጆች ጭንቀት ውስጥ መውደቃቸውን እየተናገሩ ይገኛሉ የዓለም የጤና ድርጅት ከሰሀራ በታች ባሉ ና ቀላል እስከ ከፍተኛ ወባ የሚስፋፋባቸው የአፍሪካ ሀገራት ለህጻናት የወባ መከላከያ ክት እንዲሰጥ ትላንት ፈቀደ። ሞስኩሪክስ ሪክስ የተሰኘው ክትባት እንደ ኤሮፓያን አቆጣጠር በ2019 ዓ ም በጋና በኬንያ ና በማላዊ ሙከራ የተደረገበት ሲሆን እስካሁን ድረስም 800 ሺህ የሚሆኑ ህጻናት ተከትበዋል። የዓለም የጤና ድርጅት ከሰሀራ በታች ባሉ የአፍሪካ ሀገራት ውስጥ ወባ እድሜያቸው ከአምስት ዓመት በታች ያሉ 200 ሺህ ህጻናትን እንደነቀ በማስታወቅ ቀዳሚ ቀዳሚ የጤና ስጋ ጉዳት መሆኑንም አስታውቋል። ትላንት ሮብ እለት በዚህ በአውሮፓውያኑ አመት ማገባደጃ ላይ ሊደረግ ታስቦ የነበረው የዩናይትድ ስቴትስና የቻይና ስብሰባ በፕሬዝዳንት ጆ ባይደንና በቻይናው ፕሬዚዳንት ዢ ጂንፒንግ መካከል በድረገጽ አማካኝነት ተካሂዷል። ይሄ ነገር የሆነው የብሔራዊ ደህንነት አማካሪ ጄክ ሱሊቨንና የቻይናው አቻቸው ያንግ ጄቺ በዙሪክ መገናኘታቸውን ተከትሎ ነው። ውይይቱ የመጣውም የባይደን አስተዳደር ቤጂንግ በታይዋን ላይ የምታሳድረውን ወታደራዊ ጫና እንድትቀንስና የንግድ ቃል ኪዷናን እንድታከብር ግፊት በማ ድረጉ በሁለቱ ሀገራት መካከል ውጥረት በመፈጠሩ ነው። ባለፉት ቀናት ውስጥም ቻይና 150 የጦር ጀቶችን በታይዋን የደህንነት ቀጠና ላይ ያበረረ ሲሆን ይህም ከባይደን አስተዳደር ማስጠንቀቂያ እንዲከተል አድርጓል። አድማጮች ለሐሙስ ምሽት ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ በደንገር ደሞ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀዳሚ ዘገባ እንሻገር። ከመላ ኢትዮጵያ የመጡ በህዝብ የተመረጡ ተወካዮች ስራቸውን ከሰሞኑ ጀምረዋል። ከአምስት መቶ በላይ ተወካዮችን የሚይዘው የኢትዮጵያ ፓርላማ በእድሜ ትንሿን አባሉን ተዋውቋል። ትደነቅ ገልዱ ትባላለች። ዮናታን ዘብዴውስ ከወጣቷ ጋር ቆይታ አድርገዋል። የእስካሁን ጊዜዋንና የመጪ ዘመን ህልሟን ያጋራናል። ትደነቅ ገልዱ የ23 ዓመት ወጣት ስትሆን በ2013 ዓመተ ምህረት የመጀመሪያ ዲግሪዋን ከሐዋሳ ዩኒቨርሲቲ በኮምፒውተር ሳይንስ ተመርቃለች። የተወለደችው በኋላ በሰው እጅ የተገደሉት አባቷ የኢትዮጵያ ፓርላማ አባል በነበረ ጊዜ አዲስ አበባ ሲኖሩ ሲሆን ያደገችው በሐዋሳ ከተማ በአበነዘር የህጻናት መረጃና ማሳደጊያ ውስጥ መሆኑን ትናገራለች። ትደነቅ አሁን የሱርማን ብሔረሰብ በመወከል በእድሜ ትንሿ የኢትዮጵያ ፓርላማ አባል መሆናለች። የአባቷ መገደል ለዚህ እንዳበቃትም ትገልጻለች። በእርግጥ አባትን ማጣት እንደ ቤተሰብ ቀላል አይደለም፣ ግን ቢሆንም ለእኔ ትልቅ ጥንካሬ ነበረ እና አባቴ ብዙ ነገሮች ሰርቷል ለሀገሩ ለነበረበት አካባቢ ለእኔ ደግሞ አሁን ላለውበት እንድደርስ አባቴ ሲያደርጋቸው የነበራች የነበሩትን ነገሮች ያው ማሳካት እንድችል ሲያደርጋቸው የነበሩት ነገሮች ለእኔ ትልቅ አስተዋጽኦ ፈጥረውልኛል። ለዛም ይመስለኛል ወደዚህ ነገር እንድሳ እንድገባበት ያደረግኝ። ትደነቅ አሁን ደረስኩበት ለምትለው ደረጃ እንድትደርስ የረዳት የህፃናት ማሳደጊያ እንደሆነም ተናግራለች። እኔ ያው አባቴን ያው እናቴንም ሳጣ ያው ወደ ማሳደጊያ ነው የገባሁት። ያው በገባሁበት ወቅት ያው በጣም የደገፉኝ አበኔዘ ህጻናት ማሳደጊያ በጣም ትልቅ አስተዋጽኦ፣ በህይወት ትልቅ አስተዋጽኦ የፈጠሩልኝ እነሱ ናቸው። እንዲህ በኮንፊደንስ ልክ እንዳወራ ነፃነት እንዲኖረኝ አድርገውን ያሳደጉኝ የምፈልገውን ነገር እንደ ማንኛውም ቤተሰብ አስተዳደግን አሳደገው ለዚያ ድረሱኝ ያው እነሱ ትልቅ ሚና ፈጥረልኛል። በህይወቴ የኢትዮጵያ ፓርላማ አባል መሆኗም አባቷ ሳሳኩ አለፈ የምትላቸውን ጉዳዮች ለማህበረሰቡ ለማሳካት በር ከፍቶልኛልም ብላለች። ለእኔ ትልቅ ትልቅ እድል ነው ምክንያቱም ከዚህ በፊት አባቴ እዚህ ቦታ ላይ ነበረ እና የአባቴን ቦታ በመተካቴ በጣም ትልቅ ደስታን የሚሰማኝ ያው ከአባቴ በላይ የሆነ ስራ መስራት እንዳለብኝ ነው የሚሰማኝ። እና ያው እዚህ በመድረሴ ደግሞ ፈጣሪን ላመሰግን እወዳለሁ። ስለ ሱርማ ብሄረሰብ የምታወቃቸውን ለቪኦኤ ገብና የተናገረችው ትደነቅ ሱርማ በተለያዩ ምክንያቶች ወደኋላ አይቀርና ድጋፍ የሚያስፈልግ አካባቢ መሆኑን ገልጻ፣ ግና ብዙ የቤት ስራዎች እንደሚጠብቃትም ገልጻለች። ትልቁን እኔ የማድረግ ሀሳብ ህልምም ያለኝ አንደኛ መሰረታዊ ሆነ ፍላጎት አለ ለህዝቡ ወደኛ አካባቢ አሁን እንደ ፍለክ የመጓጓዣ መንገድ የለም። በቂ ትራንስፖርት የሚሰጥ የለ። ያ ነገር ቅድማ የመሰጥበት ዋና ዓላማዬ ነው። ሁለተኛው ደግሞ የአካባቢው ሰላምና ጸጥታ ያስፈልጋል። ያኛው ላይ በጣም ትኩረት የሚሰጠባቸው ነገሮች ዋነኞቹ ሁለቱ ናቸው። ግን ያው እሱ ሲተካከል ደግሞ ወደ ሌሎች የሚሰራባቸው ነገሮች ደግሞ አሉ። ዋነኛው ግን እነዚህ በጣም ዋና እና መሰረታዊ ነገሮች ናቸው ለኔ። ትደነቅ ራሷ ከሱርማ ብሔረሰብ ሴቶች ውስጥ በትምህርት ዩኒቨርሲቲ ገብታ በዲግሪ የተመረቀች የመጀመሪያ ሴት መሆኗን ትናገራለች። በብዛት ሱርማ የምታወቀው ባህሎች አሉት። የራሱ የሆነ ባህሎች አሉት። ያበ ያበላል ዘይቤ አላቸው። የቤት ጨዋታዎች አሏቸው፣ ጌሞች አላቸው። ለምሳሌ የድንጋ ጨዋታ አለ። ወንዶች ተጋጥመው አንድ ሴት ልጅን የሚያገቡበት ጌሞች አሉ። ያመጋገባቸው ደግሞ በብዛት ገንፎ በጎመን ነው የሚበሉት፣ የበቆሎ ገንፎ ያንን ነው የሚጠቀሙት ያው በሌላ ነገር ደግሞ አለባበሳቸው ከሌላው አካባቢ ለየት ያለው ግን፣ እነዚህ እነዚህ ነገሮችን መቅረፍ ያለብን ይመስለኛል። ትደነቅ ያሳደጓትን፣ ያስተማሯትና እዚህ ቦታ ላይ እንድትደርስ ያደረሷትን አካላት አመስግናለች። አቤኔዘር ሕጻናት ማሳደጊያ ላይ ያሉ በሙሉ ማመስገን ፈልጋለሁ። አባቴን፣ እናቴ አቸጋዬ፣ ማሚንም ማመስገን ፈልጋለሁ። ትልቅ አክብሮትና ምስጋና ለእነሱ ማቅረብ ፈልጋለሁ። እንዲሁም በአካባቢ ሲደግፉኝ የነበሩ አርብቶ አደር ኃላፊ ሆነ አቶ እኮ ታምሩን ማመስገን ፈልጋለው። የጓደኞች ቤተሰቦች፣ ጓደኞች ላመሰክናቸው ወዳሉ። ለወጣቶች የምታስተላለፊው መለክት አለ ትደነቅ? አዎ እኔም ወጣት ስለሆንኩኝ ያው ተስፋ መቁረጥ እንደሌለባቸው ነው መናገር ፈልገው። መቼም ሁሉም ሰው የሚያልፍበት ነገር አለ እና እሱን ነገር በፍርሃት መሸሽ የለባቸውም መጋፈጥ መጋፈጥ ያንን ነገር መጋፈጥ እንዳለባቸው እና ማለፍ እንደሚችሉ እንዲያስቡ ፈልጋለሁ። እንዲሁም በባካችሁ ሴት በተለይ እንደዚያ ነገሮችን መሸሻ ሆን ትክክለኛ መንገዳችሁ መርጣችሁ በትክክለኛው መንገድ እንዲሄጡ ነው መልዕክት የምፈልገው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳ። ዮናታን፣ እናመሰግናለን ለቀደመው ዘገባ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አብራችን ስለሆናችሁ በእጅጉ እናመሰግናለን በድጋሚ። አሁን ወደ ቀጣዩ ዘገባ እንሻገር። ከቅርብ ጊዜ ወዲህ ባዲስ አበባ ያጌጠ አረንጓዴ ምንጣፍ በተለያዩ መንግስታዊና መንግስት ያልሆኑ ትልልቅ መሰናዶች ላይ መመልከት የተለመደ ነገር ሆኗል። እኛም ከዚህ ምንጣፍ ሀሳብ ጀርባ ያለችውን ወጣት ስራ ፈጣሪ ይድድያ ዳምጠውን ይዝንላቸዋል። ኤደን ገረመው ናት ያናገረቻት። ኢትዮጵያ በአፍሪካ ከፍተኛ የሆነ የቀርከሃ እንጨት ከሚገኝባቸው ሀገራት መካከል ናት። ይሁንና የቀርከሃ ምርቷ አሁንም ድረስ እዚህ ግባ የማይባልና ባህላዊ አስተዳደር ያለው ነው። ከሁለት ዓመት በፊት አክሊል የሚል ተቋም በመመስረት ቀርከሃን በመጠቀም ካልሲ ብርድ ልብስ፣ ልብስና ምንጣፍ ማምረት የጀመረችው ወጣት ኢዲዲ ያዳምጠው። ወደዚህ ነገር የተሳበችው የመምረቂያ ጽሁፏን ለመስራት በምትዘጋጅበት ወቅት በሀገር ውስጥ ጋዜጣ ላይ ካነበበችው ነገር ተነስታ መሆኑን ትናገራለች። ልክ ዲግሪ እንደጨረስ ተቀጥሬ ይሰራ ነበረ እና እየሰራሁበት ድርጅት የአሜሪካ ኮምፓኒያ ሆኖ እንደ ቢዝነስ ዲቨሎፐር ነበረ የምሰራው። እሱ በምሰራበት ወቅት ደግሞ እየሰራሁ ማስተርሴንም አልነበረ እና የሪሰርች ቶፒክ በምመርጥበት ጊዜ የተለያየ ነገር ማይጀመርኩኝ ና የሆነ ጋዜጣ ላይ ፖርተሮርሶችን አይ ነ የሆነ ጋዜጣ ላይ የወጣ ነበረ አርቲክል ያ ነበርኩት ስለ ፋፋ ኢትዮጵያ ውስጥ ና ብዙ ነገሮች መስራት እንደሚቻል እንደዚህ አይነት ነገር አነበርኩኝ ና ከጣሉ ነገሮችን ሰብስቢ የሆነ የሚያምር ነገር መስራት እንደ ሆቢ ነበረኝ ና እሱን ሆቢ ከዚህ እካ በጣም መስራት ፈለኩኝ እዚህ ነገር ላይ እንዴት ነው ራሴ ላይክ የሆነ ባለኝ ሪሰርች ወ ባለኝ እውቀት እንዴት ኮንትሪቢዩት ላድረግ እችላለሁ? በሚል ተነሳሽነት ፈጠረብኝ እና አንበብ ጨመርኩኝ። እና የመመረቂያ ጽሁፏን ካስገባች በኋላ ስለ ቀርከሃ ያወቀችውን ነገር ለመተግበር ከስድስት ወራት በላይ እንደፈጀባትም ታስታውሳለች። የመጀመሪያ ምርቷ ሳባ ካልሲ በቶሎ ተቀባይነት እንዳገኘ ነው የምታስረዳው። የካልሲ አይዲያ ያመጣልኝ ምጽ የሚያደርገው ነገር ነው። አክሰሰሪ ነው ና የሚለው እሱን ሞር እሱ ላይ መጀመሪያ እንትን አልኩኝ እና እሱ ሰርተን ገበያ ላይ በምናወጣበት ጊዜ ተቀባይነት አገኘ ሰውም ና ያንን ፊድባክ ደግሞ በመስማት ሌሎች ፕሮዳክቶች እንክክል ለምን አይጠረም በሚል ለሌሎች ፕሮዳክቶች ቀርካሀ ጸረ ባክቴሪያ ና ጸረ ፈንገስ ባህር ያለው እጽዋት ሲሆን ከቀርካሀ የሚሰሩ ምርቶችም ዘላቂነት ያላቸው እንደሆኑ ባለሙያዎች ይናገራሉ። ዲዲያ ብዙ ሰዎችን የሚያስገርመው የአክሊል ምርቶች ለስላሳ ና ምቹ መሆናቸውን ገልጻ፣ በተጨማሪም እቃዎቹ አርጅተው ሲጣሉ ከእጽዋት የተገኙ በመሆናቸው በአካባቢ ላይ ምንም አይነት አሉታዊ ተጽዕኖ እንደሌላቸው ና ይህም ከ ከካልሲዮ በተጨማሪ ወደ ብርድ ልብስ ልብስና ምንጣፎችም እንድትሻገር እንዳደረጋት ነው የምትገልጸው። ኮሚኒቲ ውስጥ ደግሞ እንዴት በሌላ መልኩ የእኛ ፕሮዳክት ሊገባ ይችላል፣ ይሄን ይሄ በማስብበት ጊዜ ሌላው ቤት እና ያየሁ ቤት በምናይበት ጊዜ በጣም ከቤቶች ውስጥ ደግሞ ያንኑ ነቃ በጣም ኖቲስ ማድረግ ጀመርኩኝ። ና ምንጣፍ እንግዲህ ሁሉም ሰው ቤት በብዛት ብዙ ቤቶች ውስጥ ለነገር ነው ና እንደ ስቴትመንት መናገሪያ ፖይንት ይሆናል ብዬ አሰብኩኝ አኳያ ለምን ቴስታ እናደርገውም ብለን ሞከር ነው ማለት የሰውን ዲዛይኖችን እየጨመር መጣል። አዲስ ስራ መጀመር ከባድ መሆኑን የምትናገረው የዲዲያ ወጣቶች በተለይ ተስፋ ባለመቁረጥ የተለያዩ ዓለም አቀፍ ውድድሮች ላይ በመሳተፍ ና በዙሪያቸው ሊያበረቷቸው የሚችሉ ሰዎች እንዲኖሩ በማድረግ የፈጠራ ስራዎቻቸውን ማሳደግ ይችላሉ ትላለች። ስራ ፈጣሪ ሆኖ መስራት ላይ ስመጣ ያው አይሆንም አይሰራም ብሎ ተስፋ መቁረጥ አያስፈልግም። እየተማሩ ነገሮችን ቶሎ በዛው ፔት ቶሎ የማስተካከል ነገር መኖር አለበት። እኔ አሁን እግዚአብሔር ይመስገን እናትና አባቶች ያግዙኛል፣ ወንድሞች በጣም ያግዙኛል እና ያ ያ ለእኔ ብርታት ትሆኑኛል። በቃ አይሆንም ብዬ በምተውበት ጊዜ አይ እንዲህ እኮ ብታረጊ ምናምን ብለው አይዲያ ይሰጡኛል እና በዛ አኳያ በጣም ሰው ሲኖር ጥሩ ይጠቅማል በጣም። ሌላ ደግሞ እራሴም ደግሞ ሌላ ማድረግ የሚቻለው ነገር የተለያዩ ተቋሞች አሉ። እንደዚህ አይዲያ አይዲያ በሚኖርበት ጊዜ በስልጠና ወይም በገንዘብ ሊያግዙ የሚችሉ ብዙ ተቋማቶች አሉ። ዓለም ላይ እንደ ኢትዮጵያነት ያሉ ሀገሮችን በዛ መልኩ የኢትዮጵያ ወጣቶች እንዲያድጉ የሚፈልጉ የተለያዩ ተቋሞች አሉና እዛ ላይ በማመልከት የተለያዩ እርዳታዎች ሊገኙ ይችላሉና እኔ አሁን እንደዛ እንደዛ ነገር አረግ ያለው ዓለም ላይ አትሊት

ማመሳጠ ፈልጋለን አክሊል ተቋም ከቀርከሃ የተሰሩና ልዩ ልዩ ኢትዮጵያዊ ንድፎችን የያዙ ምንጣፎች ከሳምንት በፊት በአዲስ አበባ ሚውዚየም ለአውደ ርዕይ አቅርቧል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንና፣ አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ማናቸው ማስሌቶች ቢኖራችሁ በማህበራዊ መገናኛችን በኩል ልታደርሱ ትችላላችሁ። አሁን ወደ ቡርኪና ፋሶ እናቀናለን። ታዳጊዎችን ጨምረው ከ መቶ ሰዎች በላይ ቡርኪና ፋሶ ውስጥ በሽብር ወንጀል ተጠርጥረው ከተያዙ በኋላ ያለ ፍርድ ለአመታት ቆይተዋል። የቪኦኤው ሄንሪ ዊልኪንስ በህግ አጣብቀኝ ውስጥ የሚገኙትን ታሳሪዎች ቤተሰቦች አነጋግረዋል። እንደሚከተለው ይቀርባል። ሐውሪቶ ሲዲቤ ልጇን ጨምሮ ሦስት የስጋ ዘመዶቿ በቡርኪና ፋሶ ጥብቅ እስር ቤት ውስጥ ላለፉት ሦስት ዓመታት በእስር ውስጥ ይገኛሉ። ለደህንነቷ ሲባል ስሟን የቀየር ነው። ሲዲቤ ዘመዶቿ ለምን በቁጥጥር ስር እንደዋሉ እስከዛሬም እንደማታውቅ ትናገራለች። ቡርኪና ፋሶ በእስላማዊ መንግስት አልቃይዳና የአካባቢው ሽፍቶች ላይ የዛሬ ሰባት ዓመት ጦርነት ካወጀች ወዲህ ቢያንስ አራት መቶ ሰዎች በሽብር አሊያም በተያያዥ ወንጀሎች ተጠርጥረው በቁጥጥር ስር ውለዋል። አንዳንዶቹ እድሜያቸው ከአስራ ስድስት ዓመት በታች የሚገኙ ሕጻናት ናቸው። ከጎበኘኋቸው አንድ ዓመት አለፈ። ይሄ ሆነው መጎብኘት የምችልበት መንገድ ስለሌለ ነው። ከሁለት ሳምንት በፊት ወንድሜ ከጎበኛቸው በኋላ በምን ሁኔታ ላይ እንዳሉ ዜናውን አድርሶኛል። ምዕራባዊት አፍሪካዊት ሀገር ቡርኪና ፋሶ የሽብር ወንጀልን የሚመለከት የወንጀለኛ መቅጫ ሕግ ከሁለት ዓመታት በፊት አውጥታለች። እስካሁን ድረስ ግን ፍርድ ቤት ቀርበው ጥፋተኛ የተባሉ ሁለት ሰዎች ብቻ ናቸው። ሲዲቤ ዘመዶቿ ዚኒያሬ በሚባለው ከተማ ውስጥ በሚገኝ በእጥፉ በተጨናነቀ እስር ቤት ውስጥ እንደሚገኙ ትናገራለች። በእውነች የህግ ድጋፍ እፈልጋለሁ። ጉዳያቸው የሚከታተልና ነፃ የሚያስደርጋቸው ጠበቃ እፈልጋለሁ። በእስር ቤት ውስጥ ቀጠሯቸውን መጠባበቅ ከጀመሩ ረጅም ጊዜ አልፏል። በተመሳሳይ ለደህንነቷ ሲባል ስሟ የተሸሸገው ኩምቧ ባሪ ልጆቿ ካለፍርድ ሂደት ከታሰሩ ሁለት ዓመታት እንዳለፉ ትናገራለች። ማንባት አላቆምኩም። ለምን እንደታሰሩ ምክንያት አልተሰጠኝም። ባለስልጣናት ልጆቼ ለምን እንደታሰሩና በዚያ እስር ቤት እንደተጣሉ ምክንያቱን እንዳውቅ እንዲረዱኝ እፈልጋለሁ። እድሜ ገፍቷል፣ ሥራም የለኝም። ከሚስትና ልጆቻቸው ጋር ነው የምኖረው። እነሱን መመገብ አዳጋች ነው። ባለቤቴም አርጅቷል። በዚህ ሁኔታ በቤት ውስጥ ያለነው ሁሉ እየተሰቃየን ነው

ፍርድ እንደጠበቁ ይናገራሉ። እንደ ሰብአዊ መብት ጠባቂነታችን ይሄ የቅድመ ፍርድ ችሎት መጠኑን ያለፈ ሆኖ አግኝተነዋል። በሕግ መታረም ያለበት እንግልት ነው። አንድ ሰው ፍርድ እስኪያገኝ ላልተገደበ ጊዜ በእስር ማቆየት አንችልም። ፍትሕ የማይገኝ ከሆነ ለበለጠ ግጭትና መገዳደር ይዳርጋል ነው ያሉት። Voilà, le fait que euh, la, la, la justice ne bouge pas très souvent, voilà, c'est un facteur d'incitation voilà, à la violence, d'aggravation de la በተጠራ ጉባኤ ላይ የሀገሪቱ ፕሬዚደንት ሀገሪቱ የሽብር ወንጀል ተጠርጣሪዎችን መክሰስ እንደምትቀጥል ተናግረዋል። ፕሬዚደንት ሮሽ ካቦሬ የመጀመሪያውን የሽብረት ክስ በማከናወናችን ደስተኛ ነን። ሁሉንም አሳሳቢ ሁኔታዎች መረዳቴንና መንግሥት ነገሮችን እንደሚያስተካክል አረጋግጥላችኋለሁ። የበጀት ተግዳሮት እንዳለብን ከግምት ውስጥ ማስገባት አለብን። C'est vrai que nous devons tenir compte du fait que nous avons des difficultés financières, mais je pense qu'un effort peut être fait pour accompagner ce qui est déjà dit. Go, go. B -O ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ፌስቡክ እንደገና ተመልሶ አነጋጋሪ ድርጅት ሆኗል። የድርጅቱን የውስጥ አሰራር ያጋለጡት የቀድሞ ሰራተኛ በዚህ ሳምንት አደባባይ በመውጣት በማህበራዊ ትስስር ሚዲያው ላይ መመስከራቸው ድርጅቱ ላይ ለሚካሄደው ምርመራ ተጨማሪ ሆኗል። በቪኦኤ ዘጋቢ ቲና ትሪን የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያሰማናል። ግዙፉ የማህበራዊ ሚዲያ ኩባንያ ኢንስታግራምና ዋትሳፕ የተሰኙ ተጨማሪ የማህበራዊ ሚዲያ የትስስር መድረኮችን ይቆጣጠራል። ድርጅቱ አሁን ተመልሶ መነጋገሪያ ሆኗል። የቀድሞው የፌስቡክ ሰራተኛ ፍራንስ ሀውገን እንዲህ ብለዋል። እዚህ ያለሁበት ምክንያት የፌስቡክ ውጤቶችን ህጻናት ስለሚጎዱ፣ ክፍፍልን ስለሚፈጥሩና ዴሞክራሲያችንን ስለሚያዳክሙ ነው። ፍራንስ ሀውገን ፌስቡክ ውስጥ የፕሮጀክት ስራ አስኪያጅ ሆነው ለሁለት ዓመታት ሰርተዋል። ከዚህ ወዲህ የድርጅቱን አሰራር በማጋለጥ ይታወቃሉ። ትናንት ማክሰኞ ሀውገን በህግ መወሰኛው ምክር ቤት ፊት ቀርበው ምስክርነታቸውን ሰጥተዋል። በድርጅቱና ከድርጅቱ ጋር ተያይዘው ባሉ እንደ ኢንስታግራም አይነቶቹን አፕሊኬሽኖች አስመልክቶ ባሉ ችግሮች ላይ ሆን ብሎ እርምጃ ያለመውሰድ ዳተኝነትና ግልጽነት የጎደለው አሰራር መኖሩን መስክረዋል። መስካሪዋ ፌስቡክ በአሰራሩ ከእውነት ይልቅ በአብዛኛው የቅጥፈት ወሬዎችን በፍጥነት በማሰራጨትና የተሳሳቱ የኢንፎርሜሽን ዘመቻዎችን በዩናይትድ ስቴትስም ሆነ በመላው ዓለም ወደ መርጨት ያደላል ብለዋል። ፍራንሲስ ሃውገን እንዲህ ይሉ የድርጅቱ አመራሮች ፌስቡክና ኢንስታግራምን እንዴት አድርገው ደህንነቱን የተጠበቀ መድረክ ማድረግ እንደሚቻል ያውቃሉ። ይሁን እንጂ በከፍተኛ መጠን የሚያጋብሱት ትርፍ በመኖሩ ሰዎችን የሚያስቀድም ለውጥ ማድረግ አይፈልጉም። ፌስቡክ ራሱ እንዳደረገው ጥናት ኢንስታግራምን የሚጠቀሙ 32 ከመቶ የሚሆኑ ወጣት ልጃገረዶች ስለ ሰውነት ቅርጻቸው መጥፎ ስሜት እንደሚሰማቸው የገለጹ ሲሆን ኢንስታግራም የበለጠ ያሳሰባቸው መሆኑን ተናግረዋል። ፍራንሲስ ሃውገን እንዲህ ብለዋል። ፌስቡክ በፈጠረው የማጉያ ቀመሮቹ ወይም አምፕሊኬሽን አልጎሪዝምስ የተጠቃሚዎችን ደረጃ ለመልመድ አጉልቶ የሚያጋንኑ መስፈርቶችን ይጠቀማል። ህጻናትን እንደ ጤናማ የምግብ አሰራሮች ከሚመስሉ ከሀገር ጉዳዮች አንስቶ የአመጋገብ ጉድለትን እስከሚሰብኩ ይዘቶች ድረስ በአጭር ጊዜ ውስጥ እንዲተዋወቁ ያደርጋል። ፌስቡክ ግን ሃውገን በምስክርነታቸው ወቅት የተናገሩት በድርጅቱ ውስጥ መመልከት ከቻሉት ከተወሰኑት የጥናትና የፖሊሲ ውጤቶች ብቻ ተነስተው ነው ይላል። የኒው ሜክሲኮ ክፍለ ግዛት ዲሞክረቱ ሴኔተር ቤን ሬ ሉያን የሚከተለውን ጥያቄ ለፌስቡክ የዓለም አቀፍ የደህንነት ኃላፊ አንቲገን ዴቪስ ሰንዝረዋል። ፌስቡክ በተጠቃሚዎቹ ላይ ጉዳት ሊያመጣ የሚችል ለውጥ በመድረኩ ተመልክቶ ያውቃል። በተጠቃሚዎች ቁጥርም ሆነ በገቢ ላይ ጭማሪ ስለሚያመጣስ ወደፊት ገፍቶበታል። የፌስቡክ ዓለም አቀፍ የደህንነት ኃላፊው አንትግን ዴቪስ እንዲህ በማለት መልሰዋል። እንደዚያ ያለ ነገር በፍጹም በፌስቡክ ተሞክሮ አያውቅም። መድረካችንን ለሚጠቀሙ ሰዎች ደህንነት በሚገባ እንጨነቃለን። ለዚህም አስራ ሁለት ቢሊዮን ዶላር መዋለ ነዋይ አፍስሰንበታል። በዚህ ላይ የሚሰሩ በሺዎች የሚቆጠሩ ሰራተኞች አሉን። ጉዳዩን የምናስተናግደው። በኢንተርኔት በሴቶች ላይ የምታደርሱትን ጥቃት አቁሙ የሚል ድርጅት መስራችና የፌስቡክ ተቺ የሆኑት ሸሪን ሚሸል የፌስቡክ ሰዎች ሁሌም ቃላቸውን እንዲሰጡ ሲጠየቁ በሚሰጧቸው መልሶች ወደፊት እናሻሽላለን፣ የተለየን እና የተሻል እንሆናለን ይላሉ። ከዚያ በቃ ይሄዳሉ። ምንም የሚፈጠር ነገር የለም፣ ወይም በአብዛኛው ምንም የተፈጠረ ነገር የለም ብለዋል። አያይዘውም እንደሚመስለኝ ግን ለመጀመሪያ ጊዜ አሁን ማረጋገጫ የተገኘ ይመስለኛል። መረጃው እያላቸው ማድረግ ያለባቸው ነገር መኖሩን እያወቁ ግን ያላደረጉት ነገር ነው። በቃ አላደረጉትም ብለዋል። አንዳንዶቹ ፌስቡክን ትንባሃው ድርጅቶችን ገጥሟቸው ከነበረው አስጨናቂ ጊዜ ጋር ያመሳስሉታል። ዴሞክራቱ ሴኔተር ሪቻርድ ብሎሜንተል እንዲህ ይላሉ። ፌስቡክና ትላልቆቹ የቴክኖሎጂ ኩባንያዎች ትልቁ የትንባሆ ዘመን የገጠማቸው ይመስላል። ሂሳብ የሚያወራርዱበት ጊዜ ትላልቆቹ የትንባሆ ድርጅቶችም ምርታቸው ካንሰር እንደሚያመጣ ማወቃቸው ብቻ አይደለም፣ ራሳቸው ሰርተው የደረሱባቸው ጥናቶች መኖሩን ስናውቅ ፋይሎቹን ሰውረዋቸዋል። ፌስቡክ ጉዳት ማምጣቱን አስመልክቶ በቀረበው ክስ ሕግ አውጪዎችና ተቆጣጣሪ ተቋማት ውሳኔዎችን መውሰድ አለመውሰዳቸው የሚታይ ይሆናል። ፌስቡክም የሚሰጠው ምላሽ ምን ሊሆን እንደሚችል ግልጽ ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ ልዩ መርሃ ግብር ነው። አብራችን ስለሆናችሁ በእጅጉ እናመሰግናለን። አሁን የዕለቱን ግሩም ሙዚቃ የምትጋበዙበት ሰዓት ነው። ዛሬ ዳዊት ቸርነት ንስርን ይጫወትልናል። ስም ስላሻችሁ በእጅጉ አመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስ ነው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። ያስተባብራል ለካ ለባቢያ ሸዋ